The voice of a ዛሬ ረፋዱ ላይ በሞያሌ ተከስቶ በነበረው ያለመረጋጋት ሶስት ሰዎች ሞተው ከሀምሳ በላይ የሚሆኑት ከባድና ቀላል የመቁሰል አደጋ እንደደረሰባቸው ነዋሪዎች ለአሜሪካ ድምጽ ተናግረዋል። ግጭቱ የተከሰተው በሞያሌ ዜሮ ሁለት ቀበሌ መናኸሪያ በሚባል ልዩ ስፍራ ሲሆን አንድ የእጅ ቦምብ መወርወሩንና ሽጉጥም መተኮሱን ነዋሪዎቹ ይናገራሉ። የሞያሌ ሆስፒታል ጠቅላላ ሕክምና ዶክተር አቶ ንጉሴ አዱኛ በሆስፒታላቸው ለመታከም ከመጡ ሰዎች የአንድ ሰው ህይወት ወዲያውኑ ማለፉን ተናግረዋል። የሞያሌ ዜሮ ሁለት ቀበሌ አስተዳደር አቶ ኩሉ ገልገሎ ሶስት ሰዎች መሞታቸውን አረጋግጠው ድርጊቱን የፈጸሙት ሰዎች ግን በህግ ቁጥጥር ስር አለመዋላቸውን ነው ለአሜሪካ ድምጽ የገለጡት። ገልሞ ዳዊት ተጨማሪ ርዕስ ይዟል። ዛሬ ጠዋት በሙያሌ በደረሰው ግጭት አንድ የእጅ ቦምብ ተወርውሮ ሶስት ሰዎች መሞታቸውን ነዋሪዎች ተናገሩ። ግድያው የተከሰተው በሙያሌ ከተማ ዜሮ ሁለት ቀበሌ የምናሪ አካባቢ ሲሆን የአካባቢው ኦሮሚያና የኢትዮጵያ ሶማሌ ክልል ነዋሪዎች የቆየ አለመግባባት የግጭቱ መንስኤ መሆኑን ነዋሪዎች ይናገራሉ። ሆኖም ቦምቡ በግጭቱ መካከል ከኢትዮጵያ ሶማሌ ክልል በመጡ ሰዎች እንደተወረወረ በአካባቢው የነበሩ የአይን ማኝ ይናገራሉ። ይሄ ስፋልቲ ገለ ይሰኒ ወይ ገኒ ሰው በጠዋት ለስራ ሲወጣ ድንጋይ ይዘው አስፋልት ዳር ጠበቁን። ከዚያ ወደ አስፋልቱ መንገድ እንዳንወጣ ከለከሉን። የአካባቢው ኦሮሚያ ክልል ነዋሪዎች ለመከላከያ ሰራዊቱ በሰላም መንቀሳቀስ አልቻልንም ሲሉ አቤት ብለው ነበር። መከላከያ መልስ ሳይሰጥ ወደኛ ነው የተኮሰው። እነሱም ድንጋይ ይዘው ሊያሳድዱን መጡ። እኛም ከቀያችን ወዴት ነው የምንሸሸው ብለን ራሳችንን ተከላከልን። እነሱ ደግሞ ድንጋይ ብቻ አይደለም ሲወረውሩ የነበሩት። ሚሊሻዎቻቸው ቦምብና ሽጉጥ ታጥቀው ድንጋይ የሚወረውሩ አስመስለው በቦምብ መቱን። በተወረወረው ቦምብ የሶስት ሰዎች ህይወት ሲያልፍ ከሀምሳ በላይ መቁሰላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ናስር አህመድ የሞያሌ ነዋሪ በሚሰራበት ሱቅ ውስጥ ከኢትዮጵያ ሶማሌ መጡ በሚላቸው ሰዎች በሽጉጥ እንደተመታ ይናገራል። የእኔ እንደውም ሽጉጥ ነው፣ በሽጉጥም የመቱ ነበረ ያው የቦምቡም፣ ያው ብዙ ሰው ተጎድቷል። በጣም ብዙ ነው የተጎዳ፣ የሞተም አለ። ኩላሊቴ ነው የተመታው። በርግጥ ያው ወጥቷል፣ በአንድ በኩል። እኔ እንዲያውም በጥይት ነው የተመታሁት። ቦምቡም በጣም ብዙ ሰው ነው የጎዳው፣ የሞተም አለ። ኩላሊቴ ነው የተመታው። በእርግጥ በአንድ በኩል ገብቶ በአንድ በኩል ወጥቷል። እኔ ፈጣሪ ካለ የምተርፍ ይመስለኛል። ገና አሁን ራጃ አንስተው ወጥተዋል። የምተርፍ ይመስለኛል። ነዋሪዎች የቅጭቱ መንስኤ በኦሮሚያ ክልል የሞያሌ ወረዳ አስተዳደር ከሁለት ቀናት በፊት ይገነባ የነበረው አጥር ላይ አለመግባባት በመፈጠሩ እንደሆነ ነው የሚመሰክሩት። ባለፈው ዓርብ በነበረው ግጭትም ብዙ ሰዎች ቆስለው ወደ ሞያሌ ሆስፒታል ተወስደው ታክመው እንደነበር ዶክተር ንጉሴ አዱኛ ለአሜሪካ ድምፅ ተናግረዋል። ዛሬም በደረሰው ግጭት ሁለት ሰዎች ወደ ያቤሎ ሆስፒታል ላይ ህክምና ተልከው እንደሞቱ ታውቀዋል። ልቡ ለማ አንድ ሰው ለሪፈራል ተልኮ ነው መንገድ ላይ የሞተው። አንዱ እዚህ ሆስፒታል ነው የሞተው። ብዙ የተጎዱ ሰዎችም አሉ። አሁን ወደ ሌላ ቦታ ሄደው እንዲታከሙ ሪፈራል እየጻፍንላቸው ነው። ጀማል አብደላ ሕይወታቸው ካለፈ ሰዎች አንዱ ነው። ገና የ ዓመት ታዳጊ ሲሆን ብስክሌት አከራይቶ እናቱንና ሁለት ልጆቻቸውን ይረዳ የነበረ ወጣት ነው። አጎቱ ሁሴን ይባላል፣ አነጋግሬዋለሁ ሐዋሳ ሆስፒታል እንደገባ ነው ህይወቱ ያለፈ። ጅዋቡ የመጣ ሬሳ ይዘው የመጡት ሐዋሳ ሆስፒታል እንደ ደረሰ ነው የሞተው። አሁን ሬሳ ይዘውልን ነው የመጡት። ተማሪ ነው፣ ሞተር ቢሲክሌት እያከራየ ነበር የሚማረው። አባቱም ሞተዋል። ምንም ሥራ የላቸውም ቤተሰቦቹ። እኛ ሳንደርስ ነው የሆስፒታል ሠራተኞች ይዘው ይሄዱት ስለ ግጭቱ የሞያሌ ዜሮ ልትቀበሌ አስተዳደር አቶ ኩሉ ጉልግለን ጠይቄ ነበር። የሶስት ሰዎች ህይወት እንዳለፈ፣ ብዙ ሰዎችም እንደቆሰሉ ነው የሚያረጋግጡት። ወኔ ወሮም የክልል አምስት ሰዎች ከልጆቻችን ጋር ድንጋይ ተወራውረው ነበር። ከዛ በመሃል ቦምብ ወረወሩ እነሱ። ኋላም የአካባቢው ህብረተሰብ የተጎዱትን ለማንሳት ሲል የመከላከያ ሰራዊት አባላት ወደ ላይ ተኮሱ። የክልል አምስት ሰዎች ግን በዚህ ጊዜ የተጎዱ ሰዎችን ያነሱ ነበር። ሰዎች ላይ እንደ ተኮሱ ነው መረጃ ያለኝ። በዚህም ሦስት ሰዎች ሞተዋል። አሁን የሞቱ ሰዎች ቁጥር ሶስት ሲሆን በርካቶችም ወደ ያበል ሆስፒታልና ሐዋሳ ሆስፒታል ላይ ሕክምና እንደተላኩም አቶ ኩሉ አስታውቀዋል። በጊዜው በቦታው የነበረው የኢትዮጵያ መከላከያ ሰራዊት ተገቢ መከላከል ባለማድረጉ ነዋሪዎች ቅሬታ እንዳላቸው ገልጸዋል። የኦሮሚያ ደህንነት ቢሮ በበኩሉ አደጋውን ያደረሱ ሰዎች በፍጥነት ለሕግ መቅረብ እንዳለባቸው የገለጸ ሲሆን የሞያሌ ከተማ ነዋሪዎች ግን ጉዳቱን አድርሷል ከተባሉ ሰዎች አንዱም በቁጥጥር ስር አለማዋላቸው ነው የሚናገሩት። ለአሜሪካ ድምጽ ቀልሞ ዳዊት ከናይሮቢ